ባለፈው ሳምንት ማብቂያ ላይ ደቡብ ሱዳን ዋና ከተማ ጁባ ውስጥ የተሰበሰቡት የናይል ወንዝ የትብብር ጅማሮ ወይም ናይል ቤዚን ኢኒሽቲቭ የውሃ ሚኒስትሮች ግብጽ ወደ ትብብር መድረኩ አባልነት እንድትመለስ ጥሪ አስተላልፈዋል። ሚኒስትሮቹ ይህንን ጥሪያቸውን ማስተላለፋቸውን ካምፓላ ከሚገኘው የጅማሮ ዋና ጽሕፈት ቤት ለቪኦኤ በሰጡት መግለጫ ያስታወቁት የትብብር ጅማሮ ዋና ዳይሬክተር አቶ ተፈራ በየነ ናቸው። በጁባ በተደረገው ስብሰባ ላይ ግብጽ ትሳተፋለች፣ ግን ሁልጊዜም የተወሰነ የሚያስቀምጡት ቅድመ ሁኔታ አለ። ያም የሚያሳየው ይሄ ፍሪዥ አደረግን የሚሉትን ጉዳይ እንዳልተዉ ነው የሚያሳየው። እና በዚህ ስብሰባም አንዱ ውጤት የነበረው ጉባኤው የሱዳን ወደ ትብብሩ ሙሉ በሙሉ መመለስ እና በትብብሩ መሳተፍ አድንቆ አመስግኖ የናይልን ጉዳይ ለመፍታት መፍትሄው ከትብብሩ መሸሽ ሳይሆን ተገናኝቶ መነጋገሩ እና በትብብሩ መቆየቱ ነው የሚሻለው። ስለሆነም እንደ ሱዳን ሁሉ የግብጽ መንግስትም ይህን ነገር እንደገና ጥኖት ወደ ትብብሩ እንዲመለስ ጥሪ እናደርጋለን ብለው ነው። ያጠናቀጥ ጉባኤያቸውን እና ጥሪት አልፎ የነበረ ጉባኤ ነበረው እንዲመለሱ። በሌላ በኩል በሰባት የናይል ቤዚን ወይም የናይል ተፋሰስ ሀገሮች የተፈረመውንና እስካሁን ኢትዮጵያን ጨምሮ አምስት ሀገሮች በየፓርላማቸው ያጸደቁትን የናይል ተፋሰስ የትብብር ማዕቀፍ ስምምነት ዩጋንዳም ልታጸድቀው መሆኑን የሀገሪቱ የውሃና የአካባቢ ሚኒስትር መግለጻቸውን መገናኛ ብዙሃን ዘግበዋል። የናይል ትብብር ኢኒሽቲቭ ዋና ዳይሬክተር አቶ ተፈራ በየነ ግን ስለ ሁኔታው በይፋ እስካሁን እንደማያውቁ አመልክተዋል። የፊርማ ሂደቱም እየተካሄደ ያለው ኃላፊነቱን ወስዶ ሲያሰራ የነበረው ይሄንን ተቋም ሆስት ያደረገው ያስተናገደው ሀገር ዩጋንዳ የሚወክለው የውሃና ኤንቫይሮንመንት ሚኒስቴር ነበረ። የናይል ተፋሰስ ሀገሮች የኮንጎ ዲሞክራሲያዊት ሪፐብሊክ፣ ዩጋንዳ፣ ታንዜኒያ፣ ሩዋንዳ፣ ብሩንዲ፣ ኬንያ፣ ደቡብ ሱዳን፣ ሱዳን፣ ኢትዮጵያ፣ ኤርትራና ግብፅ ሲሆኑ ኤርትራ በራሷ ፍላጎት ታዛቢ በመሆኗና ግብፅና ሱዳን አለመፈረማቸው ይታወቃል። ግብፅና ሱዳን ስምምነቱን ያልፈረሙት የውሃ ደህንነታችንን ይጎዳል በሚል መሆኑ የተገለጸ ሲሆን ሱዳን አቋርጣው ወደ ነበረው የኢኒሽቲቭ አባልነቷ ሙሉ የመዋጮ ዕዳዋን ከፍላ መመለሷ ታውቋል።